ከማህበረሰብ ለማህበረሰብ ሳይክሎን አልፍሬድ በኩዊንስላንድ እና ኒው ሳውዝ ዌልስ ክፍለ ሀገራት ላይ መጣሁ ብሎ ስጋት ብቻ አሳድሮ አልቀረም። የተፈራውን ያህል ባይሆንም ግና ኩዊንስላንድ ደርሶ በተዳከመ ኃይልም ቢሆን መጠነኛ ጉዳቶችን አድርሷል። በመቶ ሺዎች የሚቆጠሩ መኖሪያ ቤቶችንም የመብራት ኃይል አሰጥቷል። ሳይክሎኑ በሚያልፍባቸው አካባቢ ዝቅተኛ ስፍራ ያሉ ነዋሪዎች ቀዮቻቸውን ለቀው እንዲወጡ ግድ አሰኝቷል። ብርቱ ስነ ልቦናዊ ጫናም አሳድሯል። በኒው ሳውዝ ዌልስም በተመሳሳይ መልኩ ከስነ ልቦናዊ ስጋቱ በተጨማሪ የሳይክሎኑ ብርቱ ንፋስ የኃይል ምንጮችን አቋርጧል። የገነደሳቸው ዛፎችና የከሰታቸው ፍርስራሾች የትራንስፖርት አገልግሎቶችንና የዕለት ተዕለት ሕይወቶችን አስተዋግሏል። ዝነኛይቱ የፊልም ተዋናይትና ዳይሬክተር ሰናይት መብርሃቱ ለሳይክሎን አልፍሬድ አደጋ ባትጋለጥም ከስጋቱና ከመሰናደው ካላመለጡት የኩዊንስላንድ ነዋሪዎች አንዷ ናት። ሳይክሎን አልፍሬድ በእሷና በቤተሰቧ ላይ ያሳደራቸውን ስጋት እንዲህ ትገልጣለች። ያው ሳይክሎን የሚባል ነገር ኖርስ ኩዊንስላንድ ብዙ ጊዜ አለ ያጋጥማል። ብሪስበን ግን ይሄ ለመጀመሪያ ጊዜ ነው እና እንደዚህ አይነት ነገር በጣም ምንም ፕሪፔር ሆነን አናቅም። ያሰራ ነበር ምክንያቱም አብዙ ነው አይደል? የሚባለው ላይ እንዴት እንደሚመጣም እንዴት እንደሚያደርግ አናቁም። አብዛኛው ቤቶቻችን ደግሞ ለዚህ የተሰራ አይደለም እና በጣም ያሰራ ነበር። ግን መንግስት አሳውቀውን ስለነበር መዘጋጀት እንዳለብን በምንችለው አቅም ተዘጋጅተን ነበር። ለምሳሌ የአንቺ በኩል ምን አይነት ዝግጅት ነው ያደረግሽው የነበረው፣ በምን መልክ ነው አንቺንም ሆነ ቤተሰብሽን ለመጠበቅ ሙከራ አድርጋችሁ የነበረው፣ በመንግስት በኩል የተላለፈው ተዘጋጁ ሲባል በምን መልኩ ነው? እኔ ያደረግኩት ያው፣ የእኔ ቤት፣ እኔ አፓርትመንት ውስጥ ነው የምኖረው እና ትንሽ ጠንከር ይላል። ከዛ እናቴ እኔ ቤት እንድትመጣ አደረግኳት። እኔ ጋር ቆየች። ከዛ ደግሞ ላይክ ትልልቅ መስፋት ያለው ምንድን ነው ዊንዶው ያለው ቤት ወይም በሆነ ነገር ጋርድ ማድረግ አለብን። ቢካዝ ዛፎች አሉ በስተጀርባ ስንኬስ ጠርሙስ እንዳይሰበር፣ ላይክ ዘ ዊንዶው ንን በአዝኖም ውስጥ ደግሞ ሴድ ዝ ስቴትስ ዘ ስትሮንግስት ኢን ሃውስ በአዝኖም ደግሞ የሆነ ነገር አስቀመጥኩ ማለት ነው። ያው እንግዲህ እንደሚቻለን ይሄ ውሃ ብለውናል አስቀምጡ፣ ባትሪ፣ ኤኒ ሜዲኬሽን ካለ ለህፃናት ስናክስ ነገር ስለማይታወቅ ይሄን ደግሞ አጋጥሞ ስለማያውቅ በጣም ያስፈራ ነበር። እና በጣም ግራ ተጋባውን መጀመሪያ ጊዜ ያስፈራ ነበር። ፍራቸውን እንዴት ነው የምትገልጪው? ምን ተሰምቶች ነበር በወቅቱ? ወይም ሰሞኑን በሙሉ ተዘጋጁ ስላሉን በጣም ጠበቅን። ላይክ መጀመሪያ ላይ ራሴን አሳምኜ ነበር በመጥፏል በቃ መጥቶ ይሄዳል ነበር እና ተዘጋጂ፣ በጣም ሬዲ ሆኜ ራሴን አሳምኜ ጠበቁ። I <laughs> <laughs> And then, "I think it was Saturday morning. don't know. It was so uncomfortable. It was really scary because expecting me to go I'm like, where do you do you go?' I get and oh, yeah and um i da You know, i like So let's see. Mm -hmm. <laughs> I had everything protected but um uh, yeah, it was scary. I don't think I was ready ready. This honestly, um and uh, like, and the, and the like uh, and and uh, you know, Burma Tachin and this ቴክ ደ- ዊል በቃ አንተም ጠብቀን ብዬ ነበር ጸልዬ ነው የተኛሁት። እና ሊነጋጋ ሲል ትንሽ ሰራሁ። አይ ስቴድ አፕ ላይት ቱ ቢ ኦነስት። ከዛ በጣም ብሪስበን ሲቲ ካውንስል መሴጅስ ይልካሉ እንደዚህ ይፈጠራል ምናምን ሲሉ እሱን እየተከታተልኩ ነበር። ያም በእርግጥ የተወሰኑ ጉዳቶች ደርሰዋል በቤቶች ላይ እንደዚሁም ደግሞ በተለይ መብራት ተቋርጧል። ወደ በእናንተ ሰፈር አካባቢ መብራት አለ ወይስ ጠፍቷል? እኔ እግዚአብሔር ይመስገን የእኔ ቦታ ደህና ነው፣ መብራት አልጠፋም፣ እስካሁን ድረስ አለ። አሁን እንደሚነገረው በእርግጥ ተክሳይክሎኑ አልፏል። የደረሰውም ደግሞ ነው ከካታጎሪ ሁለት በታች ሆነ አልፏል። አሁን አስጊ የሆነው የጎርፉ ጉዳይ ነው። ጎርፉ ምን ያህል አሳሳቢ ነው? ያ ከመጣስ በእናንተ አካባቢ ላይ ያለው ስጋት ወይም ለመከላከል ምን ያህል ዝግጁ ናችሁ? የአሁኑ ትንሽ ያስፈራል። ምክንያቱም ትዌንቲ ኢሌቨን ላይ ደርሶብናል፣ ግን እኛ ቤት አልደረሰም። ብዙ አብዛኞቹ ቤቶች ደግሞ ደህና ነበሩ፣ ከፍታ ላይ ያሉ። አሁን ግን ይመጣል ብለው ብሪስን ሲቲ ካውንስል ማፕ ላይ ሲያሳዩን የሚደርስበት ቦታ አሁን የእናቴ ቤት ከዚህ በፊት ደርሶበት አያውቅም። የግብ የሷ Straight. i think we have to take this seriously this we need to take take it seriously እና ትንሽ ያስፈራል እንግዲህ እግዚአብሔር ይጠብቀን ነው የሚባለው። በኩዊንስላንድ አካባቢ የምትኖሩ ኢትዮጵያውያን ሆነ ኤርትራውያን በምን መልክ ነበረ አንዳችሁ አንዳችሁን ግንኙነት ታደርጉ የነበረው ወይም የመረጃ ልውውጥ ታደርጉ የነበረው? እኔ በግሌ ላይክ የማውቃቸው ጓደኞቼ አስጊ ቦታዎች ያሉ ምናምን እየደወልኩ እነግራቸው ነበር። በሳፕ ላይ ደግሞ የግሩፕ አለ እንትን ኮሚኒቲ ቼንጅ እናደርጋለን የሆነ እኔ የኔን ኖሌጅ ወይም ሌላ ሰው የሚያውቀውን ነገር እዛ ሼር ያደርጋል። በፌስቡክም ይሁን በስልክ ተደዋውለንም እርስ በራሳችን እንነጋገራለን። ግን አን ን ቲንክ አብዛኛው ጊዜ አሁን የታዘብኩት በኛ በተለይ በሀበሻ ማህበረሰብ ይህን ነገር ላይክ ዌ ዌት ንትል ላስት ሚኒት ነው የምንጠብቀው ጠብቀን ሶኬ ምናምን እያለን ቸለኝነት እንደዛ እናበዛለን እና በዚህ ሁኔታ ይሄ ዲስ ኢዝ ዴንጅሮስ ግዴታ ማድረግ አለብን። ይምጣ ይምጣ ይደዝ ማድረግ አለብን እንኳን እኛ ኖህም እግዚአብሔር ሲል መርከብ ያዘጋጅ ነበር። ስለዚህ እኛም መዘጋጀት አለብን፣ ላይክ ዊ ሀብ ቱ ቢ ሬዲ ከመጣ መጣ፣ ካልመጣ ደግሞ እግዚአብሔር ይመስገን ብለን እናልፈዋለን። ስለዚህ ዊ ሀብ ቱ ቴክ ዲስ ሲሪየስሊ በደንብ መልካም ምክር ነው። በእርግጥ ለቀጣዩም የጎርፍ አደጋም ሆነ እንደዚሁ ተደጋጋሚ ኩዊንስላንድ የዚህ አይነት የተፈጥሮ አደጋዎች ይከሰታሉና በጎርፍም ሆነ በቃጠሎ እንደዚሁ ለዛም የሚበጅ መልእክት ነው። የፊልም ተዋናይት እና ዳይሬክተር ሰናይት መብራቱ ስለ ቃለ ምልልሱ እናመሰግናለን። የአንቺም የቤተሰብሽም ሆነ የማህበረሰቡ በመላው ኢትዮጵያውያን በኩዊንስላንድም ሆነ ኒው ሳውዝ ዌልስ ስለሚኖሩት እንዲሁ በጠቅላላ የኩዊንስላንድ ነዋሪ ለሆኑ አውስትራሊያውያን በሙሉ ደህንነታቸው የተጠበቀ እንዲሆን እና ጉዳት የደረሰባቸውም ቶሎ ወደ ቀድሞ ሕይወታቸው እንዲመለሱ ምኞታችን ነው። በድጋሚ እናመሰግናለን። አመሰግናለሁ። እግዚአብሔር ያክብርልን። ከማህበረሰብ ለማህበረሰብ